ሶማሊያ ውስጥ የኮሌላ ወረርሽኝ እየተስፋፋ መሆኑ ተነገረ። ሶማሊያ ከተጋረጠባት ረሃብ ለማገገም እየተውተረተረች ባለችበት በአሁኑ ወቅት የዚህ ወረርሽኝ መከሰት ድርቁን ሊያባብሰው እንደሚችል ተገምቷል። ሞሐመድ ዩሱፍ እንደዘገበው በአንዳንድ አካባቢዎች ያለው ያልተረጋጋ የጸጥታ ሁኔታ መተላለፊያ እንዳሳጣቸው በመግለጽ ባለሥልጣናት እያማረሩ ናቸው። አዲሱ አበበ ያቀርበዋል። ቢያንስ ወደ ሦስት መቶ ያህል የኮሌራ ህሙማን እንዳሉና ከ ሀያ አራት በላይ ሰዎች ሕይወታቸውን እንዳጡም የጤና ባለሙያዎች ይናገራሉ። በዓለም ጤና ጥበቃ ድርጅት ደብሊዩ ኤች ኦ የኮሌራ ወረርሽኝ አዋቂው አብድናስር አቡባካር እንደሚሉት ሁኔታው በጥቂት ሳምንታት ውስጥ ሊባባስም ይችላል። ጊዜው የኮሌራ ወቅት እንዳልሆነ ሰዎች መገንዘባቸው ጥሩ ይመስለኛል። ትክክለኛው የኮሌራ ወቅት የዝናሙ ወራት ነው። ይሄ የአሁኑ ወረርሽኝ ያለ ጊዜው የመጣ እንደ ዱብዳ ነገር ነው። ስለሆነም ከአሁኑ በጥፍ ሊያድግ ይችላል። ሶማሊያ ውስጥ ወደ አምስት ነጥብ አምስት ሚሊዮን ህዝብ እንደ ኮሌራ ላለ ውሃ ወለድ በሽታ የተጋለጠ ነው ብሏል የጤና ድርጅቱ አክሎም፣ ከ25 ሺህ በላይ ሕዝብ የኮሌራ በሽታ ታማሚ ሲሆን ቢያንስ 450 ያህሉ ሕይወታቸውን እንዳጡም ጠቁሟል። ሕመሙ የየዕለት እንቅስቃሴያችንን ገድቦታል ይላሉ የጤና ጥበቃ ባለሥልጣኑ አይዛክ ሙርሳል። ከሁለት እስከ አምስት መንደሮችን ለመድረስ ያቅተንና አስር መንደሮች ውስጥ ግን አዳዲስ የኮሌራ ህሙማን ያጋጥሙናል። ለአንድ መንደር ያቀርነውን መድኃኒት ለአራትና አምስት መንደሮች የምናወልበት ጊዜም አለ ነው ያሉት የኮሌራ ኤክስፐርቱ፣ ማለትም የኮሌራ ወረርሽኝ አዋቂው አቡበካር። የጸጥታው ሁኔታ አልተባበረንም ይላሉ የምንችለውን ለማድረግ ብንጥርም የመተላለፊያ እጦት ህመሙንም በቁጥጥር ስር ለመዋል አደጋች አድርጎብናል። በተለይ ዘጠኝ መቶ ሀምሳ ህሙማን ባሉበትና ሰማኒያ ያህል በሞቱበት አልሻባብ በሚቆጣጠረው ደቡባዊ ሶማሊያ የሬዴት ድርጅቶች ምንም አይነት እንቅስቃሴ ማድረግ እንዳልቻሉ ይገልጣሉ ከጠቅላላው ህዝብ ግማሹ ያህል ማለትም ከስድስት ሚሊዮን በላይ ሶማሌዎች ምግብ መጠጥና ሕክምና አገልግሎት ይፈልጋሉ።